ትላንት ማምሻውን በወቅታዊ ጉዳዮች ዙሪያ ጋዜጣዊ መግለጫ የሰጡት የትግራይ ክልል ምክትር ሰምስዳድር ዶክተር ደብረ ጽዮን ገብረ ሚካኤል በርከት ያሉ ነጥቦችን ዳስሰዋል። ዶክተር ደብረጽዮን በመግለጫቸው ቅዳሜ ያደረጉት ጉዳይ በቅርቡ በትግራይ አንዳንድ ቦታዎች እየታየ ያለውን የኢትዮጵያ መከላከያ ሰራዊት እንቅስቃሴ የማስተጓጉል ሁኔታ ይመለከታል። ምክትር ሰምስዳድሩ በትግራይ አንዳንድ አካባቢዎች የታየው የመከላከያ ሰራዊት እንቅስቃሴ የማደናቀፍ ተግባራት ተገቢነት የላቸውም ሲሉ ተናግረዋል። እሱ በቅርቡ ከሀገር መከላከያ ሰራዊት ጋር ወደ መፋጠጥ እየገባን ነው። ይህ ለእኛ አይጠቅምም። ከሀገር መከላከያ ሰራዊት ጋር ልንጋጭ አይገባም። እንደነበረው ተባብረን ነው መስራት ያለብን። ከምንም በላይ ሰራዊቱ ህገ መንግስቱና ፌዴራል ስርዓቱን ይጠብቃል። የእኛ ፍላጎትም ህገ መንግስቱና ፌዴራል ስርዓቱ እንዲጠበቅ ነው። ይህ በተደጋጋሚ በሰልፍም ገልጸናል። ስለዚህ ከሀገር መከላከያ ሰራዊት ጋር ተባብረን ነው መስራት ያለብን። አንዳች ወደ ብ ሊወስድ የሚችል ስራ መስራት የለብንም። እየታዩ ያሉ አንዳንድ እንቅስቃሴዎች መቆም አለባቸው። ይህ ኃይል እንደሚያከብረን እናውቃለን። እኛም ልናከብረው ይገባል። घेणा म्हणून तो पूर्ण झाले ከዚህ በተጨማሪ ዶክተር ደብረጽዮን በመግለጫቸው በኢትዮጵያ ትግራይና ኤርትራ መንግስታት መሪዎች መካከል ስለቆየው አለመግባባት ተናግረዋል። በትግራይና ኤርትራ የፖለቲካ አመራሮች መካከል አስርተ ዓመታት የዘለቀ አለመግባባት መቆየቱ የጠቀሱት ምክትል ርዕሰ መስተዳድሩ በአሁኑ ጊዜ ችግሮች ለመፍታት በሁለቱም ወገን የመነጋገር ፍላጎት እንዳለ ጠቁመዋል። ባሳለፍነው ሰኞ በተደረገው የሑመራ ኦም ሀጀር ድንበር የመክፈት ስነ ስርዓት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በተለያዩ ጉዳዮች ላይ መምከራቸው ዶክተር ደብረጽዮን ገልጸዋል። በቀጣይነትም በዝርዝር በመወያየት የነበረውን ቁርሾ የፈት ለምሳሌ የሚል ተስፋ እንዳላቸው ምክትል ሰመስተዳደሩ ተናግረዋል። መወዳእታ ተሰማዕናለን ንራኸቢ ንዘራረቢ ስለዚ ተወደ መዓልት ምረከብ ናይተርፈና ማለት እዩ። በመጨረሻ ላይ የተግባባ ነው። እንገናኝ እንነጋግር የሚል ነው። ስለዚህ በተቆረጠ ቀን መገናኘታችን አይቀርም። ዝግጁነቱ በእነሱም በእኛም በኩል አለ። በሚያስማማን ተነጋግረን ተመካክረን ወደ ኋላ ሳንመለስ ልዩነት ካለም በልዩነቱ ላይ እንነጋግራለን። በስህተት የተረዱን ነገር ካለም ግልጽ እናደርጋለን። ስለ ጦርነቱ ሳይሆን ስለ ሰላም እንመክራለን። በቅርቡ ያደረገነው ግንኙነት እጅግ በጣም ገንቢ የሚባል ነው፣ ከሌላ ጊዜ የበለጠ ማለት ይቻላል። ስለዚህ ተስፋችን ህዝብ ለህዝብ የተጀመረው ግንኙነት ጥሩ እየሄደ ነው። በመንግስት ደረጃ ደግሞ በተለይም ከትግራይ የተጀመረው ንግግር ወደ ተሻለ መግባባት የሚያሸጋግር ነው። ናብ ዝሓሸ ምርድዳእ ከስክሮ ዝኽእል እዩ ተጀሚሩ ሌላው በሑመራ ኦም ሀጀር ድንበር የመክፈት ስነ ስርዓት ስለተገኙ እንግዶችና በአካባቢው ህዝብ ስለተፈጠረው ቅሬታ ከጋዜጠኞች ለቀረበላቸው ጥያቄ የትግራይ ክልል ምክትር ሰብሳድር ዶክተር ደብረ ጽዮን ገብረ ሚካኤል ምላሻቸው ሰጥተዋል። ብዙሕ ሰብ ክትፅዋሑ ይኽእል እዩ ዝኾነ ጋሻ ኣቲ ይኽእል እዩ ማለት ደስከ ይብለና ይኽእል ደስ ክብለና ይኽእል ጋሻ እንታይ ብዙ ሰው ሊጠራ ይችላል። ማንኛውም እንግዳ ሊገኝ ይችላል። በእንግዳው አንዱ ደስተኛ ሲሆን፣ ሌላው ሊከፋ የሚችልበት እድል አለ። ሁሉም የክልል አስተዳዳሪ ቢገኝ ለእኛ ደስታ ነው። እንደ ተሳታፊ በመድረኩ ተገኝቷል። የተለያየ ትርጉም ሊሰጥ ይችላል። ግን አይደለም፣ አንድ ላይ አይደለም። እንዲህ በኢህአዴግ ስራ አስፈጻሚ ኮሚቴ የምንሰበሰበው ማንኛውም ቢሆን በሥነ ሥርዓቱ ቢገኝ ችግር የለውም። አላማችን ህዝቦችን ማገናኘት ነው። ከዚህ በተጨማሪ በኢትዮጵያ ዘራ አንበሳና ራማ በኩል ወደ ኤርትራ የሚወስዱ ድንበሮች በቅርቡ ስርዓት ተበጅቶላቸው ይከፈታሉ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ